የደቡብ ሱዳን መንግስት ባለስልጣን አገራቸው ከኢትዮጵያ ጋር ያላት ግንኙነት ላይ ጥያቄ የሚያጭር አስተያየት ሰጥተዋል። የደቡብ ሱዳን የኢንፎርሜሽን ሚኒስትር ሚካኤል ካኩ የቅርብ ረዳት የሆኑት አቴም ደንግ ማኩአክ ኒያማይል ፔዲያ ለተሰኘው የድረ ገጽ መገናኛ ብዙሀን በቀጠናው ይሁን ከቀጠናው ውጭ ማንንም አንፈራም ሲሉ ተናግረዋል። የአቴም ደንግ አስተያየት የተደመጠው መቀመጫቸውን በአዲስ አበባ ያደረጉት የደቡብ ሱዳን አምባሳደር በብሔራዊ ቴሌቪዥን ቀርበው አገራቸው የኢትዮጵያን ጥቅም የሚጻረር ስምምነት ከግብጽ ጋር አለመፈጸሟን ካስረዱ በኋላ ነው። የደቡብ ሱዳን ፕሬዝደንት ሳልቫ ኪር ወደ ካይሮ አቅንተው ከፕሬዝደንት አብዱል ፋታህ አልሲሲ ጋር ከመከሩ በኋላ ኢትዮጵያ በቤንሻንጉል ክልል የምትገነባውን የኃይል ማመንጫ ግንባታ የሚያደናቅፍ ስምምነት ሳይፈርሙ አልቀረም የሚሉ ያልተረጋገጡ ወሬዎች ተናፍሰው ነበር። የግጭት ትንተናና አፈታት ባለሙያው አቶ አለማየሁ ፈንታው ወሬው ከአሉባልታ የዘለል አይደለም ይላሉ። ማንኛውም ሀገር የራሱን ለዋናዊ ጥቅም ለማስከበር ከሌላ ሀገር ጋር የዲፕሎማሲ ግንኙነት ያደርጋል። ነገር ግን አሁን የደቡብ ሱዳን መንግስት ከግብጽ ጋር የኢትዮጵያን ብሔራዊ ጥቅም የሚጎዳ ስምምነት ላይ ደርሰዋል የሚለው ወሬ ይናፈሳል። ነገር ግን ይሄ ወሬ በተደጋጋሚ በሁለቱም በተለይ በደቡብ ሱዳን ከፍተኛ ባለስልጣናት ያስተባበሉት ወሬ ነው ሆኖ ያለው ስለዚህ ስፔኪሌሽን፣ በስፔኪሌት ከማድረጎች ሌላ ነገር ያለን አይመስለኛል። ስድስት ሺህ ሜጋዋት የኤሌክትሪክ ኃይል እንዲያመነጭ ታቅዶ በአራት ነጥብ ሰባት ቢሊዮን ዶላር በግንባታ ላይ የሚገኘው የኃይል ማመንጫ በካይሮና አዲስ አበባ መካከል ያለውን ግንኙነት አንዴ ሞቅ ሌላ ጊዜ ቀዝቀዝ ያለ ንትርክ ውስጥ ሲከት ተስተውሏል። ግብፅ በተባበሩት መንግስታት ድርጅት ውሳኔ ወደ ደቡብ ሱዳን ከሚዘምተው የሰላም አስከባሪ ጦር ውስጥ ወታደሮቿን ለማካተት ፍላጎቷን አሳይታ ታውቃለች። የደቡብ ሱዳን የሰላም ስምምነት እንዲፈረም ኢትዮጵያ ከፍ ያለ ሚና መጫወቷን የሚያስታውሱት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙልጌታ በሁለቱ አገሮች መካከል ምንም አይነት እንከን እንዳልተፈጠረ ተናግረዋል። አቶ ተወልደ የሰሞኑን ጥርጣሬ በይሆናል የተገመደ መደምደሚያ ነው ብለውታል። ይሄ ዝም ብሎ ፕሪዘምፕሽን ነው። ሀገራት ሁልጊዜም ቢሆን የየራሳቸው ግንኙነት አላቸው። እንደምታቀው፣ ሁሉም የየራሱን ብሔራዊ ጥቅም ለማራመድ ይሰራል። ዚሽድ ቢ ለፍት ዘር ዲስክሬሽን አይደለም። ሁሉም ሀገራት የሚያደርጉት ስለሆነ ማለት ይሄ ነው። የግጭት እና ትንተና አፈታት ባለሙያው አቶ አለማየሁ ፈንታው ኢትዮጵያ ከደቡብ ሱዳን ጋር ያላትን ግንኙነት ሁልጊዜም ልትፈትሽ ይገባል ሲሉ ይናገራሉ። አሁንም ቢሆን ማለት ነው። እኔ ሩል አውት እያደረኩልህ አይደለም። የዚህ አይነት ስምምነት ሊደርስ ሊደርሱ ይችላሉ። የጻይ ሲሉ የሚለው የሚለውን ፖስብሊቲ ሩላሁ ማድረግ አይቻልም። የራስ ንድ ዋላዊ ጥቅም ነው መጀመሪያ የምታየው። ደቡብ ሱዳን በዚህ ስምምነት ልታገኝ የምትችለው ነገር ምንድን ነው? ከኢትዮጵያ ያጣችው የተቀየረ ነገር አለው? የተቀየረው ነገር ምንድን ነው? አሁን በእኔ አስተያየት ለኢትዮጵያ መንግስት የሚጠቅመው የሚመስለኝ በሁለቱም ሀገሮች ግንኙነት መካከል የተቀየረውን ነገር ምንድን ምን ሊሆን ይችላል ብሎ ማሰብ ነው ይመስለኛል። ከየደቡብ ሱዳኑ የአማጺያን መሪ ዶክተር ሪየክ መቻር በደቡብ ሱዳን መንግስት በነሰልቫኪር አይን ፌቨር አለው፣ የኢትዮጵያ መንግስት ፌቨር አለው የሚል እይታ ያለው ይመስለኛል። ይህንን ብርታ ለማጥራት ነገር ያለው ይመስለኛል እና የኢትዮጵያ መንግስትም ይህንን የሪየክ መቻር ወዳጅ እንዳልሆኑ ፌቨር እንደማያደርጉት ለማሳየት የሞከሩ የሞከሩ ይመስለኛል በተደጋጋሚ።